የዲ ደብልዩ ዜና በቅድሚያ ም ርዕሶቹን፣ የመስቀል በዓል በኢትዮጵያ በእምነቱ ተከታዮች ዘንድ ሃይማኖታዊና ባህላዊ ትውፊቱን ጠብቆ ተከብሯል። በበዓሉ ዋዜማ በተለይ በአዲስ አበባ ከተማ ለወትሮ የውጭ አገር ጎብኚዎች በብዛት የሚታደሙበት የዳምራ በዓል በኮሮና ምክንያት ውስን ሰዎች በታደሙበት ትናንት በመስቀል አደባባይ ተከብሮ ውሏል። ሱዳን ሕዝቡ በስፋት ሳይመክርበት ከእስራኤል ጋር የሚደረግ የዲፕሎማሲያዊ ግንኙነት ስምምነት አይኖርም አለች። ሱዳን ከእስራኤል ጋር ዲፕሎማሲያዊ ግንኙነት እንድትጀምር በዩናይትድ ስቴትስ ጫና እየተደረገባት ቢሆንም ሀገሪቱ በሽግግር ላይ መሆኗ፣ ይህም ፍላጎት በፍጥነት ገቢራዊ ማድረግ እንደማይቻል ጠቅላይ ሚኒስትር አብደላ ሐምዶክ ተናግረዋል። የየመን ተፋላሚ ኃይሎች እስረኞች ለመለዋወጥ ከስምምነት ደረሱም በሳዑዲ አረቢያ መራሹ የጥምረት ኃይሎች የሚደገፈው የየመን ማዕከላዊ መንግስትና በኢራን እንደሚደገፉ የሚነገርላቸው የሐውቲ አማጺያን ዛሬ ስዊዘርላንድ ውስጥ ባደረጉት ድርድር ነው ከስምምነት መድረሳቸው የተገለጸው። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ወግ አጥባቂዋ ኤሞ ኮኒን ለጠቅላይ ፍርድ ቤት ዳኝነት በእጩነት ማቅረባቸው የዲሞክራቱ እጩ ጆ ባይደን ጊዜውን የጠበቀ አይደለም ሲሉ አጣጣሉ። ጆ ባይደን እንዳሉት ሹመቱ የፕሬዝዳንታዊ ምርጫ ከተከናወነ በኋላ ይደርሳል ሲሉ አጣጥለውታል። ዜናውን በዝርዝር የመስቀል በዓል በኢትዮጵያ በእምነቱ ተከታዮች ዘንድ ሃይማኖታዊና ባህላዊ ትውፊቱን ጠብቆ ተከብረዋል። በበዓሉ ዋዜማ በተለይ በአዲስ አበባ ከተማ ለወትሮ የውጭ አገር ጎብኚዎች በብዛት የሚታደሙበት የደመራ በዓል በኮሮና ምክንያት ውስን ሰዎች በታደሙበት ትናንት በመስቀል አደባባይ ተከብረው ውሏል። ከአዲስ አበባ ውጭ ባሉ ትልልቅ ከተሞች በነበረው የዳመራ በዓል ቁጥራቸው በርከት ያሉ ሰዎች በበዓሉ ላይ መታደማቸውን ከየአካባቢው ይወጡ የነበሩ የበዓል አከባበር ምስሎች ያሳያሉ። ይህ በእንዲህ እያለ በየዓመቱ መስከረም 17 ቀን በዓለም አቀፍ ደረጃ የሚከበረው የቱሪዝም ቀን በአገር አቀፍ ደረጃ በጅጅጋ ከተማ ዛሬ ተከብሮ ውሏል። በባሉ ላይ የኦሮሚያና የደቡብ ክልል ርዕሳነ መስተዳድሮችም ተሳታፊ ሆነውበታል። በኢትዮጵያ ለ 33 ተኛ ጊዜ በተከበረው በዚሁ የቱሪዝም ቀን ቱሪዝም ለገጠር ልማት በሚል መሪ ቃል ነው ተከብሮዋልም። ኢትዮጵያ በርካታ የቱሪዝም መዳረሻ ስፍራዎች ቢኖሯትም ዘንድሮ የኮሮና ወረርሽኝ ባደረሰው ተጽዕኖ ኑሯቸውን በዚሁ መስክ ላይ ባደረጉ ዜጎች ላይ አሉታዊ ተጽዕኖ እያሳደረ መሆኑን ዘገባዎች ያመለክታሉ። ሱዳን ሕዝቡ በስፋት ሳይመክርበት ከእስራኤል ጋር የሚደረግ የዲፕሎማሲያዊ ግንኙነት ስምምነት አይኖርም አለች። ሱዳን ከእስራኤል ጋር ዲፕሎማሲያዊ ግንኙነት እንድትጀምር በዩናይትድ ስቴትስ ጫና እየተደረገባት ቢሆንም ሀገሪቱ በሽግግር ላይ መሆኗ ይህንን ፍላጎት በፍጥነት ገቢራዊ ማድረግ እንደማይቻል ጠቅላይ ሚኒስትር አብደላ ሐምዶክ ተናግረዋል። ሐምዶክ ትናንት ከጋዜጠኞች ለቀረበላቸው ጥያቄዎች ሲመልሱ እንዳሉት ሱዳን ከዩናይትድ ስቴትስ የጥቁር መዝገብ ለመውጣት ቀዳሚ ፍላጎቷ ነው። በዚህም ከእስራኤል ጋር ዲፕሎማሲያዊ ግንኙነት መጀመርን የሚደግፉ ፖለቲከኞች የመኖራቸውን ያህል አጥብቀው የሚቃወሙ ፖለቲከኞች በርካቶች ናቸው ብለዋል ይህ ደግሞ ሃገራቱ ከሁለት አስርት ዓመታት በላይ ውስጥ ውስጡን ጦርነት ውስጥ የማለፋቸው ውጤት ነው ብለዋል ሐምዶክ ሱዳንና እስራኤልን። ለዚህ ደግሞ መፍትሔው ሕዝቡ በስፋት መክሮበት የሚበጀውን ውሳኔ ሲያሳልፍ ያኔ ግንኙነቱን ለመጀመር እንችላለን ሲሉ የሱዳንን ወቅታዊ አቋም አስታውቀዋል። ዩናይትድ ስቴትስ ልክ የተባበሩት አረብ ኤሜሬቶችና ሌሎች እንዳደረጉት ሁሉ ሱዳን ከእስራኤል ጋር እርቅ እንድትፈጽም ብርቱ ፍላጎት እንዳላት የፈረንሳይ ዜና ምንጭ ዘግቧል። ሱዳንን ከጥቁር መዝገብ ለመፋቅም የግንኙነቱን መጀመር እንደ ቅድመ ሁኔታ ማስቀመጧም ይነገራል። ሱዳን እንደ ጎርጎርሳውያኑ አቆጣጠር ከ1993 ጀምሮ የቀድሞ ፕሬዚዳንት ኦማር ሐሰን አልበሽር ጂሃድስቶችን ይደግፋሉ በሚል ሱዳን በዩናይትድ ስቴትስ አሸባሪነትን በመደገፍ የጥቁር መዝገብ ተመዝግባ ቆይታለች። የየመን ተፋላሚ ኃይሎች እስረኞች ለመለዋወጥ ከስምምነት ደረሱም በሳዑዲ አረቢያ መራሹ የጥምረት ኃይሎች የሚደገፈው የየመን ማዕከላዊ መንግስትና በኢራን እንደሚደገፉ የሚነገርላቸው የሀውቲ አማጽያን ዛሬ ሲውዘርላንድ ውስጥ ባደረጉት ድርድር ነው ከስምምነት መድረሳቸው የተገለጸው። ሁለቱ ኃይሎች በተባበሩት መንግስታት ድርጅት አሸማጋይነት በደረሱት በዚሁ ስምምነታቸው ከአንድ ሺህ በላይ ታሳሪዎችን ለመለዋወጥ ያስችላቸዋል ተብሏል። ሁለቱ ኃይሎች ስምምነቱን በሁለት ሳምንት ውስጥ ገቢራዊ እንዲያደርጉ የፈረንሳይ ገቢራዊ እንደሚያደርጉ የፈረንሳይ ዜና ምንጭ ዘገባ ያመለክታል። በዚህም የማዕከላዊ መንግስት 681 የአማጽያኑን ታሳሪዎች የሚለቅ ሲሆን የሀውቲ አማጽያን በበኩላቸው 400 ያህል የመንግስት ምርኮኞችን እንደሚለቁ ይጠበቃል። አማጽያኑ ከሚለቋቸው ታሳሪዎች ውስጥ 15 የሳዑዲ አረቢያና አራት የሱዳን ዜጎች ይገኙበታል። ሁለቱ ኃይሎች እንደ ጎርጎርሳውያኑ አቆጣጠር በ2018 ስዊድን ውስጥ በደረሱት የሰላም ስምምነት በድምሩ 150 ያህል ታጋቾችን ለመለዋወጥ ተስማምተው ነበር። ይህ ዶች ቬለ ነው። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ወግ አጥባቂዋ ኤሞ ኤሚ ኮኒን ለጠቅላይ ፍርድ ቤት ዳኝነት በእጩነት ማቅረባቸው የዲሞክራቱ እጩ ጆ ባይደን ጊዜውን የጠበቀ አይደለም አሉ ጆ ባይደን እንዳሉት ሹመቱ የፕሬዝዳንታዊ ምርጫ ከተከናወነ በኋላ ይደርሳል ሲሉ ሹመቱን አጣጥለዋል ትራምፕ ዳኛዋን ለመሾም መቻኮል የለባቸውም ሲሉም አሳስበዋል ፕሬዚዳንት ትራምፕ በበኩላቸው ዳኛዋ ብቁና ለህገ መንግስቱ ታማኝ ናቸው ሲሉ አሞካሽተዋቸዋል። ፕሬዚዳንት ትራምፕ ለረዥም ዓመታት ዩናይትድ ስቴትስን በጠቅላይ ፍርድ ቤት ዳኝነት ሲያገለግሉ የነበሩት ሩት ባዲርግሰን ከዚህ ዓለም በሞት መለየታቸውን ተከትሎ ነው ኤሚ ኮኒ ባሬትን ለእጩነት ያቀረቡት። እጩዋ ሹመታቸው የሚጸድቀው በሕግ መወሰኛ ምክር ቤት ቀርቦ ይሁንታን ሲያገኝ መሆኑን የሮይተርስ ዘገባ ያመለክታል። ኤሚ ኮኒ ሹመታቸው ጸድቀው ዋና ዳኛ መሆን ከቻሉ በጠቅላይ ፍርድ ቤቱ የሚኖረው የወግ አጥባቂዎች ቁጥር አብላጫ ይወስዳል። እንዲሁም ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከመጡ የሾሟቸውን የወግ አጥባቂ ዳኞች ቁጥር ወደ ሶስት ከፍ ያደርገዋል። በዩናይትድ ስቴትስ የሚሾም የጠቅላይ ፍርድ ቤት ዋና ዳኛ የዕድሜ ልክ ስልጣን ይኖረዋል። በፕሬዚዳንት ዶናልድ ትራምፕና በጆ ባይደን መካከል የሚደረገውና ብርቱ ፉክክር እንደሚደረግበት የሚጠበቀው አጠቃላይ ምርጫ የፊታችን ኅዳር ወር ይካሄዳል። የቤልጅየም ፖሊስ ሄሊኮፕተር ጠርፎ እስረኞች ሊያስመልጡ ነበር ያላቸውን አራት ተጠርጣሪዎችን በቁጥጥር ስር ማዋሉን አስታወቅም። ፖሊስ በቁጥጥር ስር ካዋላቸው በተጨማሪ ሌሎች ሶስት ተጠርጣሪዎችን እያፈላለገ መሆኑን ገልጿል። ስለ ተጠርጣሪዎቹ ማንነት ግን ለጊዜው የተባለ ነገር የለም። ተጠርጣሪዎቹ ሄሊኮፕተሩን ከጠለፉ በኋላ ብራሰልስ ውስጥ የሚገኝ አንድ እስር ቤት በመስበር እስረኞች ሊያስመልጡ አቅደው እንደነበር የጀርመን ዜና ምንጭ፣ የቤልጂየም ዜና ምንጭ ቤልጋን ዋቢ አድርጎ ዘግቧል። ነገር ግን የእስር ቤቱ የግንባታ ሁኔታ ሄሊኮፕተር ማሳረፍ የሚችል ባለመሆኑ የተጠርጣሪዎቹ እቅድ ሳይሳካ ቀርቷልም ተብሏል። ተጠርጣሪዎቹ እቅዳቸው ከከሸፈባቸው በኋላ ሄሊኮፕተሩን ወደ ምስራቃዊ የብራሰልስ ከተማ ክፍል በማሳረፍ ከተሰወሩ ከሁለት ቀን በኋላ በቁጥጥር ስር መዋላቸው ተመልክቷል። ተጠርጣሪዎቹ የ36 ዓመቷን የሄሊኮፕተር አብራሪ በማገት የሄሊኮፕተር ጠለፋ ድራማውን ያከናወኑት ባለፈው አርብ ነበር። ድራማውን ተከትሎ ከእስር ቤት ያመለጠ አንድም እስረኛ አለመኖሩን አቃቢያነ ሕግ አስታውቀዋል። ይህ ዶይቼ ቬለ ነው። አድማጮች ዜናውን ለማጠናቀቅ ርዕሰ ጉዳዮቹን በድጋሚ እነሆ። የመስቀል በዓል በኢትዮጵያ በእምነቱ ተከታዮች ዘንድ ሃይማኖታዊና ባህላዊ ትውፊቱን ጠብቆ ተከብረዋል። በበዓሉ ዋዜማ በተለይ በአዲስ አበባ ከተማ ለወትሮ የውጭ አገር ጎብኚዎች በብዛት የሚታደሙበት የዳመራ በዓል በኮሮና ምክንያት ውስን ሰዎች በታደሙበት ትናንት በመስቀል አደባባይ ተከብሮ ውሏል። ሱዳን ህዝቡ በስፋት ሳይመክርበት ከእስራኤል ጋር የሚደረግ የዲፕሎማሲ ግንኙነት ስምምነት አይኖርም አለች። ሱዳን ከእስራኤል ጋር ዲፕሎማሲያዊ ግንኙነት እንድትጀምር በዩናይትድ ስቴትስ ጫና እየተደረገባት ቢሆንም ሀገሪቱ በሽግግር ላይ መሆኗ ይህንን ፍላጎት በፍጥነት ገቢራዊ ማድረግ እንደማይቻል ጠቅላይ ሚኒስትር አብደላ ሐምዶክ ተናግረዋል። የየመን ተፋላሚ ኃይሎች እስረኞች ለመለዋወጥ ከስምምነት ደረሱም በሳዑዲ አረቢያ መራሹ የጥምረት ኃይሎች የሚደገፈው የየመን ማዕከላዊ መንግስትና በኢራን እንደሚደገፉ የሚነገርላቸው የሃውቲ አማጽያን ዛሬ ስዊዘርላንድ ውስጥ ባደረጉት ድርድር ነው ከስምምነት መድረሳቸው የተገለጸው። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ወግ አጥባቂዋ ኤሚ ኮኒን ለጠቅላይ ፍርድ ቤት ዳኝነት በእጩነት ማቅረባቸው የዲሞክራቶቹ እጩ ጆ ባይደን ጊዜውን የጠበቀ አይደለም አሉ። ዜናው በዚሁ አበቃ።